ትግራይ የሀገራችን ኩራት ነች ሲሉ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ተናግረዋል። ጠቅላይ ሚኒስትሩ ዛሬ መቀሌ ላይ ባሰሙት ንግግር ትግራይ ጠላት በየጊዜው መጥቶ የሚያርፍባት ነችም ብለዋል። ዝርዝሩን የመቀሌው ዘጋቢያችን ዓለም ፍስሐ አድርሶናል። ጠቅላይ ሚኒስትራችንም የተሳካ የስራ ጊዜ እንዲሆን ብሎ የተመኘው ህወሓትና የትግራይ ክልል መንግስትና ህዝብ የኢህአዴግና የፌዴራል መንግስቱ የእድገትና ትራንስፎርሜሽን እቅዶች ስኬታማ ለማድረግ በቀሪው ጊዜ ጠንክሮ ሰርቶ ግቡን ለማሳካት መነሳሳቱ ለማረጋገጥ እወዳለሁ። ክብርና ሞገስ ለትግሉ ሰማዕታት። አመሰግናለሁ። የህወሓት ሊቀመንበርና የትግራይ ክልል መስተዳድር ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል በመክፈቻው ስነስርዓት ከተናገሩት የተወሰደ ነው። ዶክተር ደብረጽዮን ለጠቅላይ ሚኒስተር ዶክተር አብይ አህመድ የመክፈቻ ንግግር እንዲያደርጉ ጋብዘዋል። ትግራይ ኩራት ታሪክ ሀገርናን መበቆል ስልጣንናን ዝኾነ ሀውልቲ አክሱም ዝርክበላ ቦታ እያ ትግራይ የሀገራችን ኩራት የሆነ ሀውልት አክሱም የሚገኝባት ክልል ናት። ትግራይ ከሃይማኖትነት አልፎ የክብራችንና የእምነታችን መገለጫዎች የሆኑት የእስልምናና የክርስትና ሃይማኖት ለመጀመሪያ ጊዜ ወደ አገራችን የገቡት በአክሱምና በነጃት ነው የሚሉና ትግራይ ያለ ኢትዮጵያ፣ ኢትዮጵያ ያለ ትግራይ ሞተር የሌላት መኪና ናት ሲሉ ገልጸዋል። ትግራይ ብዘይ ኢትዮጵያ፣ ኢትዮጵያ ድማ ብዘይ ትግራይ ከመኪና ብዘይ መቶር ትርጉም የብሉን። ከዚህ በመቀጠል ከሁሉም ዞኖች ለተወከል ተሳታፊዎች ያላቸውን ጥያቄ እንዲያቀርቡ በዶክተር ደብረጤን ገብረ ሚካኤል እድል መስጠት ጀመረ። የተወሰኑ ጥያቄዎችን እንስማ። እንደተነገረው የትግራይ ሕዝብ ከጎኖ ነው ብሆጭ እየቆፈረ ገደልና አለማ እየቆፈረ የጠገው ጥርጊያ ሲዘጉ ምንድን ነው መግለጫው፣ ምንድን ነው? ምንም አንዱ ቢቀየር አንዱ ቢወጣ ምንም ችግር የለንም። መስመራችን ላይ እርግጠኛ ሆነን መሄድ ላይ ግን በብዙዎች በጭ በጭ እያለ ነው። እንደ ተለባ ስፍር እየታየ ነው ያለ እዚህ ላይ ምን እየተባለ ነው? ሁሉም በራሱ አቅም ለመበልጸግና ለማልማት ከባድ እንደመሆኑ መጠን የባንክ ብድር እጅግ ወሳኝ ነው። የባንክ ብድር ስርዓቱ ግን፣ በተለይ የመንግስት ባንኮች እጅግ ውስብስብ የሆነ ግልጽነት የጎደለው የብድር አሰራር ስርዓት ስላላቸው፣ በዝናብ ብቻ ምርትን ማሳደግ ስለማይቻል ትላልቅ ግድቦች እጅግ አስፈላጊ ናቸው። ከዓመት በፊት ለመንግስት ጠይቀን የክልል መንግስትም ተቀብሎት ለጠቅላይ ሚኒስትር ጽህፈት ቤት እንደቀረበና የቀድሞ ጠቅላይ ሚኒስትራችን አቶ ኃይለ ማርያም ደሳለኝ ተፈቅደዋል፣ እስካሁን ለምን አልተፈጸመም ብለው በየግል ሴክተሩ ሀገራዊ ምክክር መድረክ ላይ ምላሽ ሰጥተውን ነበር። አሁን ግን የውሃሽ ወጣቶች ስራ አካል አገኙ አያርፉ ነገሩ፣ ወጣት ወጣትን አይበድልም ይስማማም ይሆናል ብዬ በባህር ማዶ ሆነው ሲልኳቸው አምፑላንስ መቃጠል የነሱ አይደለም የኢትዮጵያ ልጆች አይደለም ተላላኪዎች። የአክሱም የቅርሶቹ ጉዳይ በጣም በተመናመነ ሁኔታ ነው ያለውና የመጨረሻው የመጨረሻው አደራ ምለት የኤርትራ ጉዳይን አንስተውታል። አንድ መፍትሄ እዛ አካባቢ ያሉ ሰዎች ማሳቸው አያርሱም። ተከልክለዋል። ቁመው ነው የሚያዩ። ለሃያ ዓመት ከሃያ ዓመት በላይ ሰው ያለ ደሞዝ ይጠብቃል። ያለ ደሞዝ እኔ ለሀያ ቀን አልሰራም። አክሱም እኮ ጢስ አልባ ኢንዱስትሪ የቱሪስቱ እኮ ነው። ምን ሌላ ያስፈልጋታል? ኔ ብሌ መልስ ይመለስ ለ ጥሩ ነው አል እዛ ግን ውሃ የለም። ውሃ ከሌለ ቱሪስት ይመጣ? ዲሞክራሲያዊ ስርዓት ኮይና ዝተኣሰሩ ትግራዎት እኒኡ ካሊእ እኳ ካሊእ ዝፈጸመካ በዲሞክራሲያዊ ስርዓት ሆነን የታሰሩ የትግራይ ተወላጆች አሉ። ሌላ ወንጀል የፈጸመ ይቅርታ እየተደረገበት ስም ያጡ የትግራይ ተወላጆች በሺዎች የሚቆጠሩ በሆነ ቤት እንዳሉ ይነገራል። ይህ ጉዳይ እንዴት ነው የሚል ጥያቄም ነበር። ተቀምጥ ደል ዶክተር አብይ ጠቅለል ያለ መልስ መልሰዋል፣ እናዳምጣቸው። እዛ አድ ቦክራይ የሚባል ቦታ ከአድዋላ ራቅ ብላ፣ አድዋላ እና አድ አገራይ መካከል አድ ቦክራይ የምትባል ትንሽዬ መንደር አለች፣ የምዕራብ ሰዎች ያውቃሉ። አንድ አደይ ሮማን የሚባሉ አሮጊት ነበሩ እና አደይ ሮማን ብዙ የእኛ ታጋዮች አይቀርቧቸውም። ለምንድን ነው ብዬ ስጠይቅ መጀመሪያ ሂዱ ነበሩ አሉ። እና አደረ ማንጋ ብዙ ጊዜ ቡና እየጠጣው እናወራለን። ለምንድን ነው ይዱ የሆኑት ህዋሀት እያለች አልኳቸው። አይ አሁን እኮ ህዋሀት ነኝ፣ መጀመሪያ ስትመጣ ግን ጠረጠርኳት። እኔ ኢትዮጵያዊነቴን ስለምፈልግ በኢትዮጵያ ጉዳይ ላይ ጥርጣሬ ነበረኝ፣ ለዛ ነው አሉ። ስለዚህ ዛሬ መቀሌ ከናንተ ሳይሆን በጣም ገጠር አካባቢ ያሉ አሮጊቶች በኢትዮጵያዊነት ላይ ያላቸው አቋም በደንብ የሚታወቅ የማያጠራጥር የኢትዮጵያም ሕዝብ የሚገነዘበው የተከፈለው ዋጋም የሚታወቅ ነው። የአንድ ሰሞን ሳይሆን ለአንድ ምዕት ዓመት የቆየ ታሪክ ነው። በየጊዜው ጠላት መጥቶ የሚያፍርበት ሀገር ስለሆነ በዚህ እኔም ኢህአዴግም የተቀረው የኢትዮጵያ ሕዝብም ጥርጣሬ ስለሌለው ከምቀደምኩም ኮራ እንድትሉ ነው። ኢትዮጵያ አንድ መሆን አለባት፣ በዘር ተከፋፍለን ልንባላ አይገባም የሚል ጥያቄ ብዙ ሰው አንስተዋል። በተለይ ደግሞ ከራያ የተናገሩት ወንድም ተናግረዋል። እኛም ጋር ችግር አለ፣ ሰው የሚረዳበት መንገድ ችግር አለ። የኛ ችግር ምንድነው? ለማንነት የሰጠነው ጊዜ ጉልበትና ለአንድነት የሰጠነው ጊዜና ጉልበት እኩል አይደለም። አሁን ኢትዮጵያ ውስጥ ስለ ኢትዮጵያ አንድነት ማስተማር በተለይ ወጣቶች እንዲያውቁ ማድረግ በጣም ያስፈልጋል ያስፈልጋል። ምክንያቱም እንደ ባዕድ እንደ ባይተዋር መተያየት ለኛ አይገባም፣ አያስፈልግም። እሱን ለመቀየር ኢህአደግ በግምገማው በዝርዝር የተመለከተው አሁንም ቀዳሚ ስራችን የሚሆነው እሱ ነው የሚሆነው በቀጣይ የምንሰራበት እና የሚስተካከል በቀላሉ የሚቀየር መሆኑን ግን ላረጋግጥላችሁ ፈልጋለሁ። ትግራዋይ በሄደበት ክልል እየተወረሰ እየታሰረ እየተገረፈ አሁን ደግሞ እናቴ በሺዎች የሚቆጠር ታስረው ያሉት በሁለት መንገድ ብናየው፣ ለምሳሌ ትናንት ከኦሮሚያ ክልል መንግስት ጋር ውይይት ነበረኝ። በድፍን ኦሮሚያ በኦሮሚያ ክልል ውስጥ አጠቃላይ ላለፉት አንድ አመት የነበረ እስረኛ 29 ሰው ብቻ 29 ሰው ብቻ ነው ኦሮሚያ ውስጥ የትግራይ ማንነት ያለው እስረኛ የነበረው። ከነዚህ ውስጥ በባለፈው ይቅርታ እና በተለያየ መልከት ተፈተው አስራ አንድ ሰው ብቻ ነው አሁን እስር ቤት ያለው። ከአስራ አንዱ ስድስቱ የተፈረደባቸው ናቸው። ኮንትሮባንድ ነው፣ በፍጹም ከፖለቲካም ከማንነት ትስስር የለው። ስድስቱ አምስቱ በቅርቡ በነበረው ግጭት ውስጥ ቦምብ ጭምር የተገኘባቸው በሚል በክስ ፕሮሰስ ያለ ነው። ሁለት ሰው በሽብር ምክንያት ከክልል ወደ ፌደራል ሄዷል ኬዛቸው። እነዛ አምስቶች ያልተፈረደባቸው መልሰን ፈትሸን፣ ስለ ወንጀላቸው ሳይሆን ስለ ትግራይ ህዝብ ክብር ማድረግ የሚገባን እናደርጋለን ተባብለን ተወያይተናል። በቅርቡ መፍትሄ ያገኛል። ባለፈው ኮንፈረንስ ሲካሄድ ብዙ የኦህዴድ ካድሬዎች ከኦሮሞ ህዝብ የተወጣጡ ሰዎች መጥተው ነበር እዚህ። እና ካያችሁ በኋላ በጣም ለህወሓት ወቀሱ። ምን አይነት ድርጅት ነው ይሄ፣ እዚህ ዝም ብሎ አንበሳ እየመሰለ እዛ ህዝቡ ችግር ላይ ያለው ብሎ በጣም ወቀሱ። እኔ አሁንም ያለኝ ምክር የትግራይ ህዝብ ከአማራ ህዝብ፣ የትግራይ ህዝብ ከኦሮሞ ህዝብ መገናኘት ሲጀምር፣ መነጋገር ሲጀምር እኛ መስራት የማንችለውን አንቃችሁ መያዝ ትጀምራላችሁ። ህዝቡ ይተዛዘናል። ኑሮ ያውቃል። የገበሬ የገበሬ ህይወት ያውቃል። ደሃ የድሃ ህይወት ያውቃል። እሱን እየረሳን ያለን እኛንን። የገመገመው ዋናው ብልሽት ያለው እኛ ላይ ነው። ከቁንጮ ጀምሮ የተነሳንበት አላማ ዘንግተን የህዝቡን ፍላጎት መመለስ አልቻልንም። የእኛ ብልሽት ነው። ወደ ህዝቡ ወርዶ ህዝብ እና ህዝብ እያጋጨ ያለ የሚል ግምገማ ነው ያለን እኛ እንጂ፣ ትግራይ ከኦሮሞ፣ ትግራይ ከአማራ ምንም ችግር የለበትም። በሽታ ያለው እኛ ጋ ነው። እኛ ስንስተካከል የእናንተ ድሮም የነበረ ወደፊትም የሚኖር ስለሆነ የሚበላሽ ነገር አይኖርም ማለት ነው። ዋናው ጉዳይ አሁን እዚህ የመቀለ ውሃ እንደዚህ ይሆናል፣ የአክሱም ውሃ እንደዚህ ይሆናል ብዬ ለዚህ ለተከበረ ህዝብ የማይሆን ተስፋ መስጠት አልችልም። መዋሸትም አልፈልግም። ራሴም አላቀውም፣ ጉዳዩን የመቀሌ ውሃ መች ተጀመረ የተደረሰ ሚስጥሩ አላቀውም። ሌላ ሥራ ስለነበረኝ አሁን የጂቲፒ አጋማሽ ግምገማ እያደረግን ስለሆነ በግምገማችን ከህዝብ የሚነሱ ጥያቄዎች፣ ሮሮች ቅድሚያ የሚሰጣቸው ከተለዩ በኋላ ሀገር ደግሞ ያላት አቅም ያላት ሀብት ከታየ በኋላ መፍትሄ የሚያገኝ ጉዳይ መሆኑ ግን አልጠራጠርም። ምክንያቱም ብዙ እየፈታን ስለመጣን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አዳራሽ ውስጥ ከመግባታቸው በፊት በሰማዕታት ሐውልት ጉንጉን አበባ ማስቀመጣቸው ይታወቃል።